የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሰኔ 2 2015 ለት ዓ ም ስርጭታችን ጀመረ።

በምስራቅ ወለጋ ሳሲጋ ወረዳ ከዓመት በፊት የታገቱ 27 የመንግሥት ሠራተኞች በሕይወት መኖራቸው እያጠያየቅ ነው። አለቤተ ጠዋት

ከቤት ወጣ ወደ ስራ አሳስጋ ወረዳ የሚባል ከለቀም ወጣ የሄደች ልክ ሁለት ክኩል አካባቢ ሲሆን ታገቱ የሚባል ወሬ የሰማው ያ። ሁለት ልጆች ነው ያለኝ። አንድ ስምንት አመት አንዱ አምስት አመት ነው፣ አንድ ወንድና አንድ ሴት። እዛ ቀን ጀምሮ ሁለት አመት ሙሉ ራሴ እያቦካሁ አብሽት እየጠረኩ ራሴ እንግዲህ የሚያገርኩ ነው የሚያስተምራቸው የሚያሳድጋቸው ወራ ኮ የያጋ ባለቤቴ፣ በእለቱ ለስራ እንደወጣ ነው የታገተው። በወቅቱ ከእርሱ ጋራ የነበሩ የመንግስት ሰራተኞች ያልሆኑ ሰዎች

ተመልሰዋል። የታጠቁ ሰዎች ተሳፋሪዎችን ያስወረዱ የመንግስት ሰራተኞችንና መምህራንን ከለዩ በኋላ ወሰዷቸው። የቅርብ ቤተሰቦቻቸው ከታገቱባቸው መካከሎች ናቸው። የወረዳው አስተዳደር በበኩሉ 27ቱም ታጋቾች ኦነግ ሸኔ ሲሉ በጠራቸው ታጣቂዎች መገደላቸውን ተናግረዋል።

የኦሮሞ ነጻነት ሰራዊት ቃል አቀባይ ጉዳዩ መጣራት እንደሚገባው ተናግረዋል። የዚህን ሙሉ ዘገባና ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን በምሽቱ እናሰማችኋለን። ጤናስትልኝ እንደምናምሽታችኋል። አድማጮቻችን ሳስተናግዳቸው የማመሻው ሀብታም ስዩም ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን ዓለም አቀፍ ዋና ዋና ዜናዎች እናስደምጣችኋለን። እንግዶ ወልድ ይቀጥላል

በድጋሚ እንደምናመሻችሁ። ዜናውን ማሰማችሁ እንግዶ ወልዴ ነኝ። ለምሽቱ ከያዝነው ነው ዜናው ውስጥ የዓለም ምግብ ፕሮግራም በኢትዮጵያ የሚያደርገውን የእርዳታ ምግብ ስርጭት ማቋረጡ፣ በአሜሪካ ፍሎሪዳ የሚገኝ የፌዴራል ፍርድ ቤት የቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ክስ መመስረቱ፣ እንዲሁም ከካናዳ የተነሳው ጢስ አሜሪካንን ማወክ መቀጠሉ የሚሉት ናቸው። ወደ ዝርዝሩ እናልፋለን።

የተባበሩት መንግስታት የዓለም ምግብ ፕሮግራም ደብልዩ ኤፍፒ ለኢትዮጵያ ተጎጂዎች ሲያሰራጭ የቆየውን የምግብ እርዳታ ስርቆት በመንሰራፋቱ ምክንያት ለጊዜው ማቆሙን ዛሬ አስታውቋል። የዓለም ምግብ ፕሮግራም የእርዳታ ምግብ ማቆም ውሳኔውን ይፋ ያደረገው ዩናይትድ ስቴትስ ተመሳሳይ እርምጃ መውሰዷን ዩኤስ ኤአይዲ በኩል ካሳወቀች ከአንድ ቀን በኋላ ነው። በሮይተርስ የተጠናከረውን የዚህን ዘገባ ስመኝሽ የቆየት አቅርብልናለች።

የዓለም ምግብ ፕሮግራም ለኢትዮጵያ ይሰጥ የነበረውን የምግብ እርዳታ ማቋረጡን ዛሬ ይፋ ማድረጉን ተከትሎ በህዝብ ብዛት ከአፍሪካ ሁለተኛ በሆነችው ሀገር የተመጣጠነ ምግብ እጥረት የበለጠ ሊጨምር ይችላል የሚል ስጋት አይሏል። ውሳኔውን አስመልክቶ መግለጫ የሰጡት የዓለም ምግብ ፕሮግራም ዳይሬክተር ሲንዲ ማኬይን

የምግብ እርዳታ ለተረጂዎች እንዳይደርስ ማድረግ በፍጹም ተቀባይነት የለውም ያሉ ሲሆን የኢትዮጵያ መንግስት ኃላፊነት ያለባቸውን ለማጣራትና ተጠያቂ ለማድረግ ያሳየውን ቁርጠኝነት እንደሚያደንቁም ገልጸዋል። በአፍሪካ ቀንድ ባለፉት አስርት ዓመታት ባልታየው ድርቅና በሰሜን ኢትዮጵያ ለሁለት ዓመታት በተካሄደውና በአስር ሺህ የሚቆጠሩ ሰዎችን ህይወት ባጠፋው ግጭት ምክንያት በአፍሪካ ቀንድ ባለፉት አስርት ዓመታት ባልታየው ድርቅና

በሰሜን ኢትዮጵያ ለሁለት ዓመታት በተካሄደውና በአስር ሺህ የሚቆጠሩ ሰዎችን ሕይወት ባጠፋው ግጭት ምክንያት በኢትዮጵያ ከ20 ሚሊየን በላይ የሚሆኑ ሰዎች የምግብ እርዳታ የሚያስፈልጋቸው ሲሆን የዓለም ምግብ ፕሮግራም በእነዚህ ሁለት ቀውሶች ምክንያት የተጎዱ ሰባት ሚሊየን ሰዎችን ሲረዳ ቆይቷል። የዓለም ምግብ ፕሮግራምም ሆነ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ለውሳኔያቸው ምክንያት በሆነው እርዳታ ለተጎጆ አለመድረስ ጉዳይ ዝርዝር መግለጫ ባይሰጡ

አልገለጡም። የዜና አውታሮች የተመለከቱትና ለለጋሽ አካላት የተሰራጨው መግለጫ የእርዳታ ምግብ በፌዴራልና በክልል መንግስት አካላት በተቀናጀ ሁኔታ ወደ ኢትዮጵያ ወታደራዊ ክፍሎች እንደሚዘዋወር አመልክቷል። ዋናው የሚያሳስበን ጉዳይ በእኛ ድጋፍ ላይ ጥገኛ የሆኑት

በሚሊየን የሚቆጠሩ ረሀብተኞች ጉዳይ ነው ያሉት የዓለም ምግብ ፕሮግራም ዳይሬክተር በተቻለ ፍጥነት ስራችንን ለመቀጠል ከሁሉም አጋሮቻችን ጋር ያለመታከት እንሰራለን ብለዋል። የዓለም ምግብ ፕሮግራም ለሕፃናት፣ ለነፍሰ ጡርና የሚያጠቡ ሴቶች የሚደረግ የተመጣጠነ ምግብ እርዳታ፣ የትምህርት ቤት ምገባ መርሃ ግብሮችና የአርሶ አደሮችንና የአርብቶ አደሮችን አቅም ለመገንባት የሚደረጉ ድጋፎች ግን ሳይቋረጡ እንደሚቀጥሉ በመግለጫው አስታውቋል።

በሶማሊያ አዲስ የተሾሙት የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ ካትሪዮና ላንግ በአገሪቱ ፌዴራላዊ ክልሎች የሚያደርጉትን ጉብኝት በሄርሸቤሌ ክፍለ ግዛት ሲጀምሩ ተመድ ለሶማሊያ አስፈላጊውን ድጋፍ መስጠቱን እንደሚቀጥል ለአገሪቱ ፕሬዝደንት አረጋግጠውላቸዋል። አዲሱ ስራቸውን ለመጀመር በዚህ ሳምንት ሶማሊያ የገቡት የዋና ጸሐፊው ልዩ ተወካይ ከአገሪቱ ፕሬዝደንት ሀሰን ሼህ መሐሙድና ከጠቅላይ ሚኒስትሩ ሐምዛ አብዲ ባሬ ጋር ተወያይተዋል።

ከግዛቲቱ ፕሬዝደንት አሊ አብደላሂ ሁሴን ጋር ባደረጉት ውይይት ሰላም፣ ብልጽግናና ደህንነቷ ለተጠበቀ ሄርሼብለይ ያላቸውን ምኞት ለማሳካት በጋራ እንሰራለን ብለዋቸዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ መረጃ መሰረት ባለፈው ወር በአካባቢው የደረሰው የጎርፍ አደጋ በንብረት ላይ መጠነ ሰፊ ጉዳት ያደረሰ ሲሆን በሺዎች የሚቆጠሩ ነዋሪዎችን አፈናቅሏል።

ከጸጥታ ጋር በተያያዘ በአልሻባብ ላይ የተወሰደ ያለውን እርምጃ በተመለከተ ፕሬዚዳንቱ ለልዩ ተወካያ ማብራሪያ እንደሰጧቸው ገልጸዋል። ላለፉት ስምንት ሳምንታት በጦርነት እየታመሰችው ከምትገኘው ሱዳን እስካለፈው ማክሰኞ ድረስ ድንበር ተሻግረው ወደ ኢትዮጵያ የገቡ ሰዎች ቁጥር ከ41200 ይበልጣል ብሎ እንደሚገምት የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ አስታወቀ።

ከእነርሱም የሚበዙት ኢትዮጵያውያን ተመላሾች እንደሆኑ ገልጿል። ቆንጅት ታየ አጭር ዘገባ አላት። የመንግስታቱ ድርጅት የሰብአዊ ጉዳዮች ቢሮ ኦቻ ባወጣው ሪፖርቱ በየቀኑ ያለማቋረጥ በመተማ በኩል ከሰባት መቶ እስከ 1000 የሚደርሱ ሰዎች ድንበር ተሻግረው እየጎረፉ መሆናቸውን ነው የገለጸው በዚህ ብዛት የሚገቡትን ሰዎች ተቀብሎ የማስተናገድ አቅም ላይ

ፈታኝ ችግር እንደተደቀነም አስታውቋል። መተማ የድንበር ማቋረጫ ላይ አሁንም ከአራት ሺህ በላይ ስደተኞችና ጥገኝነት ፈላጊዎች እንዲሁም ወደ ሰማኒያ የሚደርሱ ኢትዮጵያውያን ተመላሾች እንዳሉ አመልክቷል። ይህም ባለው መጨናነቅ የተነሳ ለጤናና ለደህንነት ጥበቃ ችግር የሚጋለጡበትን ሁኔታ ሊፈጥር ይችላል የሚል

ስጋት ደቅነዋል ብሏል በሱዳን በጀነራል አብደልፋታህ አልቡርሃንና በተቀናቃኛቸው በጀነራል መሐመድ ሀምዳን ዳጋሎ ታማኝ ኃይሎች መካከል የቀጠለውን ውጊያ ሸሽተው ድንበር ተሻግረው ወደ ኢትዮጵያ የሚገቡት ሴቶችና ህጻናትም ጭምር ያሉባቸው ሰዎች በረጅምና ፈታኝ ጉዞ የሚደርሱ በመሆኑ የምግብ የውሃና የጤና አጣዳፊ እርዳታ እንደሚያስፈልጋቸው ነው ኦቻ ያመለከተው እርዳታ እየተደረገ ቢሆን

ቢሆንም ከሚፈለገው እጅግ ያነሰ መሆኑን ሳያስታውቅ አላለፈም። እስካሁን 1950 ኢትዮጵያውያን ተመላሾች ወደ ቀጣይ አድራሻቸው መጓጓዣ አገልግሎት ተሰጥቷቸው መሄዳቸውን ጠቁሟል።

ድንበሩ ላይ ያለውን መጨናነቅ ለማቅለል በገንዳ ውሃና መተማ ወረዳ አስተዳደሮች ለተጨማሪ መጠለያ መስሪያ የሚሆን መሬት እንደተፈቀደ ኦቻ አመልክቷል። በሌሎች የድንበር መሻገሪያዎች ያለውን ሁኔታም ከአጋሮቹ ጋር ሆኖ ለመገምገም ጥረት ማድረጉን ገልጾ፣ በጋምቤላ በኩል የሚገቡ ስደተኞችና ጥገኝነት ፈላጊዎች

ከድንበር መሻገሪያው በሌሎች አካባቢዎች ወዳሉ የስደተኛ ካምፖች ቀጣይ ጉዞ ማድረግ የግድ እንደሚሆንባቸው ገልጿል። አብዛኛውን ጊዜም ማህበረሰቡ ዘንድ ተጠግተው እየተጠለሉ መሆኑን ነው ያመለከተው። አድማጭ ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው።

በአሜሪካ ፍሎሪዳ የሚገኝ የፌዴራል ፍርድ ቤት የቀድሞ ፕሬዝደንት ዶናልድ ትራምፕ ዋይት ሀውስን ለቀው ሲወጡ ሚስጥራዊ የመንግሥት ሰነዶችንም ይዘው ወጥተዋል ሲል ትናንት ከሷቸዋል። የአገሪቱ የፍትህ መስሪያ ቤት ክሱን ለትረምፕ ጠበቆች ያስታወቀ ሲሆን ትረምፕም መከሰሳቸውን በማህበራዊ ሚዲያ መድረጋቸው አረጋግጠዋል። በሚያሳዝን ሁኔታ አገሪቱ ቁልቁል እየሄደች ነው። በታሪክ ከየትኛውም ተመራጭ ፕሬዝደንት ከፍተኛ ድምፅ ያገኘ ህዝባዊ ፕሬዝደንት ላይ

ክስ አቅርበዋል። እኔ ንጹሕ ሰው ነኝ ብለዋል ትረምፕ። የትረምፕ ጠበቃ የሆኑት ጄምስ ትረስቲ ለሲኤንኤን እንደተናገሩት ሆን ብሎ የብሔራዊ ጸጥታ መረጃዎችን መያዝ፣ የሐሰት ቃል መስጠትና በመንግሥት ላይ ማሴር የሚሉት ከክሶቹ ውስጥ ይገኙበታል። የቀድሞው ፕሬዚዳንት በፍሎሪዳ በሚገኘው ፍርድ ቤት ማክሰኞ እንደሚገኙና የክሶቹም ብዛት ሰባት እንደሆነ ለጉዳዩ ቅርበት ያላቸው ወገኖች ለአሶሴትድ ፕሬስ ተናግረዋል።

ትረምፕ ክሱን በአሜሪካ ታ ክሱ ቅርታ ትረምፕን በአሜሪካ ታሪክ ከስልጣን ዘመን በኋላ የተከሰሰ የመጀመሪያው የቀድሞ ፕሬዝደንት ያደረጋቸዋል። የፌዴራሉ ምርመራ ቢሮ ሰዎች ባለፈው ነሐሴ ማራላጎ የሚገኘውን የትረምፕ ቤት ሲፈትሹ ከአንድ መቶ በላይ ሚስጢራዊ ሰነዶችን አግኝተዋል። ከሰነዶቹ ጋር በተያያዘ ምንም ጥፋት እንደሌላቸው ትረምፕ ይናገራሉ።

በመጨረሻም በካናዳ ባለው የሰደድ እሳት አማካኝነት የተነሳው ጢስ ሰሞኑን ሰሜን ዩናይትድ ስቴትስን ሸፍኖ የጤና አደጋም ጋርጧል። ከዓለም አቀፉ የህዋ ጣቢያ ላይ የተነሳው ምስል እንደሚያሳየው ከካናዳ የተነሳው ጢስ በሰሜን አሜሪካ ታላላቅ ሐይቆች አቋርጦ ፔንስልቬንያ ሲደርስ ግዛቲቱን ሙሉ ለሙሉ ሸፍኗታል። ጢሱ በትናንትናው እለት መዲናዋን ዋሽንግተን ዲሲና አካባቢውን ሲሸፍን ለጤና ጠንቅ በመሆኑ በርካታ ነዋሪዎች ከቤት እንዲውሉ አስገድዷል።

የአየር ሁኔታን የሚከታተሉ ባለሙያዎች እንደሚሉት ክስተቱ ከ20 ዓመታት ወዲህ የታየ የሰደድ እሳት ጢስ ነው። በስካንዲኔቪያ አገራት የአየር ሁኔታን የሚከታተሉ ባለሙያዎች በበኩላቸው ጢሱ ኖርዌይ ድረስ መዝለቁን ተናግረዋል። የመተንፈሻ አካላትና ሌላ ተዛማጅ የጤና ችግር ያለባቸው በሚሊዮን የሚቆጠሩ አሜሪካውያን ከቤት እንዲውሉ ተመክረዋል። ከመንግሥት የተገኘው መረጃ እንዳመለከተው በዋሽንግተን ዲሲ የነበረው የአየር ጥራት ሁኔታ አደገኛ ከሚባለውም በላይ ነበር።

ኒውዮርክ ረቡዕ ዕለት በጢስ ተሸፍና ስትውል ትናንት ሐሙስ የነበረው የአየር ሁኔታዋ በዓለም ከሚገኙ አደገኛ የአየር ሁኔታ ካላቸው ከተሞች ጋር መድቧታል። የጢሱ ችግር እስከ እሁድ እንደሚቀጥል ይጠበቃል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተቀጠቃሏል። ከቀሪ ዙቾቻችን ጋር አብራችሁ አምሽው መልካም ምሽት

እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ሰኔ 2015 ዝግጅታችን ነው። ከአሜሪካ ድምፅ እያዳመጣችሁ የምትገኙት አድማጮቻችን እንዲሁም ደግሞ ተመልካቾቻችን

አስተናጋጃችሁ ሀብታሙ ስዩም ነኝ። አብረው በምስልና ድምፅ ቅንብር ቲሳ አሸናፊና ግርማ ደገፋ ማሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ እየተላለፉ ይገኛሉ። አሁን ወደ ዕለቱ ርዕሰ ዘገባችን እንሻገር ነው

በኦሮሚያ ክልል ምስራቅ ወለጋ ዞን ሳሲጋ ወረዳ ባለፈው ዓመት ጥቅምት በኦሮሞ ነጻነት ሰራዊት ታጣቂዎች ታግተዋል የተባሉ ሀያ ሰባት የመንግስት ሰራተኞችን እስካሁን ማግኘት እንዳልቻሉ የታጋቾች ቤተሰብ አባላት ለአሜሪካ ድምፅ ሲገልጹ፣ የወረዳው አስተዳደር በበኩሉ ሀያ ሰባቱም ታጋቾች ኦነግ ሸኔ ሲሉ በጠሯቸው ታጣቂዎች እንደተገደሉ ለቤተሰቦቻቸው ማሳወቁን ተናግረዋል።

ስለ ጉዳዩ መረጃው እንደደረሰ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለወደፊቱ ማጣራት እንደሚደረግ አሳውቋል። ስለ እገታ ድርጊቱ የተጠየቁት የኦሮሞ ነጻነት ሰራዊት አለም አቀፍ ቃል አቀባይ ኦዳ ተርቢ በሳሲጋ ወረዳ ተፈጸመ የተባለውን የታጋቾቹን ግድያ በተመለከተ ማጣራት እንደሚያስፈልግ ጠቅሰው ነገር ግን

ጦራችን የመንግስት ሰራተኞች ላይ ግድያ አይፈጽምም። እንዲያውም ይህንን አይነቱን ግድያ እያወግዛል ሲሉ ለአሜሪካ ድምፅ ተናግረዋል። ናኮር መልካ ተጨማሪ ዘገባ ይዘዋል።

በኦሮሚያ ክልል ምስራቅ ወለጋ ዞን ሳሲጋ ወረዳ ባለፈው አመት ጥቅምት 18 ቀን 2014 ዓ ም ጠዋት ከነቀምቴ ወደ ሳሲጋ ከተማ በአውቶቡስ ለስራ እያመሩ በነበሩበት ወቅት በኦሮሞ ነፃነት ሰራዊት ታጣቂዎች የታገቱብንን 27 የመንግስት ሰራተኞች የሆኑ የቤተሰቦቻችንን አባላት ልናገኛቸው አልቻንም ሲሉ ቤተሰቦቻቸው

ለአሜሪካ ድምፅ ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን የሁለት ልጆች አባት ባለቤታቸው በሸማቂዎቹ ከታገቱት 27 ሰዎች መካከል አንዷ እንደሆኑ ጠቅሰው እስካሁን ስላሉበት ሁኔታ ማወቅ እንዳልቻሉ ተናግረዋል። ለመንግስት አካላት ብናመለከትም ይህ ነው የሚባል ሁነኛ ምላሽ አልሰጡንም ሲሉ አማረዋል። በ18 214 ጥቅንተ ማለት ነው ባለበተጠዋት

ከቤት ወጥታ ወደ ስራ አሳስጋ ወረዳ የሚባል ከለቀምተ ወጥታ እየሄደች ልክ ሁለት ተኩል አካባቢ ሲሆን አገቱ የሚባል ወሬ የሰማው። ማን ነው ያገታቸው? እነሱ እንደሚሉት ከሆነ ወቦ ነው። እነሱ ሸኔ ብሎ ነው የሚጠሩ የኦሮሞ ነጻነት ሠራዊ። ማገቱን በምንድን ነው ያረጋገጣችሁት? እነሱ በመኪና እንደወሰዱ ነው የሰማ ነው፣ በሰው እስካሁን ባለቤት አልተመለሰችም። መንግስት ከወረዳ እስከ

ስንጠይቀው ነበረ፣ ግን ምላሽ ሊሰጡን አልቻሉም። ለምንድን ነው እስካሁን ጉዳዩ ወደ ሚዲያ ሊመጣ? ለእኛም ጥያቄ ሆነ። እንደ መንግስት ሰራተኞች ስራ እየሄዱ ታግቷል ብላችሁ እንኳን ለሚዲያ እንኳ አሳውቁን ብለን ስንጠይቀው ነበረ። እስካሁን ግን አንድም መልስ አላገኘንም። ያው ሁለት ልጆች ነው ያለኝ

አንድ ስምንት አመት አንድ አምስት አመት ነው፣ አንድ ወንድና አንድ ሴት። ራሴን ያው ከዛ ቀን ጀምሮ ሁለት ዓመት ሙሉ ራሴ እያቦካው አብሽት እየጣልኩ ራሴ እንጀራ እያጋገርኩ ነው የሚያስተምራቸው የሚያሳድጋቸው። ስማቸውን መጥቀስ ያልፈለጉ የአራት ልጆች እናትን ባለቤታቸው ወደ ሳሲጋ ከተማ ለስራ እያመሩ ሳለ በታጣቂዎች መታገታቸውን ጠቅሰው እንስሳ እንኳ ቢጠፋ በሚፈለግበት ሀገር ሰው ታግቶ መቅረቱ እንደ ቤተሰብ በእጅጉ አሳዝኖናል ሲሉ ቅሬታቸውን ገልጸዋል። ወራኮ

ባለቤቴ በእለቱ ለስራ እንደወጣ ነው የታገተው። በወቅቱ ከእርሱ ጋር የነበሩ የመንግስት ሰራተኞች ያልሆኑ ሰዎች ተመልሰዋል። የታጠቁ ሰዎች ተሳፋሪዎችን አስወረደው የመንግስት ሰራተኞችንና መምህራንን ከለዩ በኋላ ወሰዷቸው። እስከ ዛሬ የት እንዳሉ አናውቅም። ትልቅ ጭንቀት ውስጥ ገብተናል።

ከባለቤቴ ያፈራኋቸው አራት ልጆቼ አባታችን የት ነው ብለው ለሚጠይቁኝ ምላሽ የለኝም። የመንግስት አካላትን ስንጠይቅ ተጨባጭ መረጃ ስለሌለ አሉ ወይም የለም ለማለት እንቸገራለን ይሉናል። የጠፋ የቤት እንስሳ እንኳን ይፈለጋል። የጠፉ ቤተሰቦቻችንን የሚያፋልገን አጥተን መሬት ሀዘን እንዲሰማን

አድርጓል። የሳሲጋ ወረዳ ዋና አስተዳዳሪ አቶ አለማየሁ ይጀታ ባለፈው ዓመት ጥቅምት 18 ቀን ወደ ስራቸው በማምራት ላይ ያሉ ኦነግ ሸኔ ባሏቸው ታጣቂዎች የታገቱት ሰራተኞች ቁጥር 33 እንደነበር አስታውሰው በወቅቱ ሸሽተው ካመለጡ ስድስት ሰዎች በቀር የተቀሩት 27ቱ ከሁለት ሳምንት በኋላ በሸማቂዎቹ ስለመገደላቸው መረጃ ደርሶናል ሲሉ አስታውቀዋል። ጅቶን መጋና እነዚህ ሰራተኞች ወደ ወረዳው ለስራ እየመጡ

በጉቶ ግዳ ውስጥ አዳሚ በተባለ ስፍራ በኦነግ ሸኔን የታገቱት በአውቶቢሱ ከነበሩ ተሳፋሪዎች ውስጥ 33 የመንግሥት ሠራተኞችን አግተው የወሰዱ ሲሆን ስድስቱ ሸሽተው አመልጠዋል።

27 የሚሆኑቱ ከሁለት ሳምንት በኋላ ሆሮ ዋታ ቀበሌ ቱሉ ዋታ ወደተባለ ስፍራ ወስደው እንደገደሏቸው ከኅብረተሰቡ ባገኘነው መረጃ አረጋግጠናል። በወቅቱ ደርሶ ሊያተርፋቸው የሚችል ኃይል አልነበረም። ከሰራተኞቹ ግድያ ጋር ተያይዞ ልናገኘው የቻለው ማስረጃ ባይኖርም ከአካባቢው ማህበረሰብ ጋር ባደረግነው ውይይት ግን

ኮኔክሽን የግድያውን ስለመፈጸሙ ተረድተናል። የታጋቾቹ ቤተሰቦች ቅሬታ ተገቢ እንደሆነ የገለጹት አቶ አለማየሁ በጊዜው ሰራተኞችን ከእገታ መታደግ ያልተቻለው ከነበረው የጸጥታ ኃይል እጥረት አንጻር ወደ ስፍራ ቶሎ ለመድረስ በማዳገቱ እንደነበር አስረድተዋል። ይህም ሆኖ የታገቱ ሰራተኞች በታጣቂዎቹ ስለመገደላቸው የተሟላ ማስረጃ በወቅቱ ማግኘት አልተቻለም ነበር። ግድያውን ለቤተሰቦቻቸው በፍጥነት

አለማሳወቅ ብቻ ሳይሆን አስከሬናቸውም አለመገኘቱ ቅሬታውን እንዳካበደው አቶ አለማዩ አልሸሸጉም። የቤተሰቦቻቸው ቅሬታ ትክክል ነው። እኛም እንደ መንግስት የማጣራት ኃላፊነት አለብን። እንደ አካባቢያችን ባህልና ተጨባጭ ሁኔታ የአንድ ሰው አስከሬን ሳይገኝ ሞቷል ለማለት ይከብዳል።

በተቋቋሙ ኮሚቴ አማካይነት አስክሬን አለማግኘታችን ነገር ግን የአካባቢውን ሕብረተሰብ አወያይተን እንደተረዳ ነው። በአሰቃቂ ሁኔታ ብሸን የመገደላቸውን ባለፈው ዓመት ነሐሴ ወር ውስጥ ነግረናቸዋል። ምንም ቢሆን ቤተሰብ ናቸውና አሁንም አስክሬናቸውን የማግኘት ፍላጎት አላቸው።

ከታጋቾቹ መካከል አምልጠው በህይወት ተርፈዋል ከተባሉ ሰዎች መካከል ሁለቱም በስልክ ስለ ጉዳዩ ብንጠይቅም ምንም አይነት ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በዩናይትድ ስቴትስ ቨርጂኒያ የሚኖሩት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ በሳሲጋ ወረዳ ተፈጸመ የተባለው ግድያ ማጣራት እንደሚያስፈልገው ከጠቀሱ በኋላ ጦራችን በመንግስት ሰራተኞች ላይ ግድያ አይፈጽምም፣ እንዲህ አይነቱን ግድያ ያወግዛል ሲሉ ተናግረዋል። ዋይ ሳሲጋ ከና ዋን እረቲ አማይ ቆረተሙ ቀቡዳ

በሳሲጋ ተፈጽመዋል የተባለው ግድያ መጣራት ያለበት ጉዳይ ነው። በተለይ የመንግስት ሰራተኞች ተለይቶ ነው የተገደሉት ስለተባለው ጉዳይ እስካሁን የሰማነው ነገር የለም። በድርጅታችን እንዲህ አይነት ነገር መፈጸም ጥፋት ነው፣ ወንጀልም ነው፣ እናወግዛለንም። እንዲህ አይነት ወቀሳዎች የሚነሱት ከመንግስት ጋር በጦርነት ውስጥ ስላለን ነው። ጦርነቱ የሚካሄደው ደግሞ በውጊያ ብቻ ሳይሆን በፕሮፓጋንዳ ጭምር ነው።

ባለፉት አምስት ዓመታት ከተነዙብን ወሬዎች መካከል አብዛኛዎቹ የሐሰት ወሬዎች ናቸው። በአንጻሩ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁን አንድ የአካባቢው ነዋሪ የታገቱት የመንግስት ሰራተኞች በሳሲጋ ወረዳ እንደተገደሉና ግድያውን የፈጸሙት የኦሮሞ ነፃነት ሰራዊት አባላት እንደሆኑና ለዚህም የአይን እማኝ ስለመሆናቸው ተናግረዋል።

አዳሚ ከላቀተኝ ለሎሚጫ ጉያ ተኩቡ ሸኔ ያገቷቸውን ሰራተኞች ሎሚጫ ከተባለ ስፍራ ወደ ሀሮ ዋታ ቀበሌ ቱሉ ዋታ ወደተባለ ስፍራ ካመጧቸው በኋላ ነው ያረዷቸው። እስካሁን ቀብር አላገኙም። አጽማቸውም አልተነሳም። እነዚህን ሰዎች የገደሏቸው ሸኔ ተብሎ የሚታወቁ የኦሮሞ ነጻነት ጦር አባላት ናቸው። ህብረተሰቡም እንዳይቀብራቸው ሲከለክሉ ነበር።

አስክሬኖቹን ፎቶ ሲያነሱ እና ቪዲዮ ሲቀርሱ የነበሩ ግለሰቦችንም በመደብደብ አስፈራርተው የተቀረጸውን ወስደው አትፍተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በ27ቱ የሳሲጋ ወረዳ የመንግስት ሰራተኞች ላይ በታጣቂዎች ግድያ ተፈጽሟል የሚል መረጃ እንደደረሳቸው ጠቅሰው እስካሁን ግን የተደረገ ማጣራት አለመኖሩን ተናግረዋል። ኢሰመኮ በጉዳዩ ላይ ማጣራት እንደሚያደርግ ኮሚሽነሩ ለአሜሪካ ድምፅ አመልክተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። የሰማችሁት የእለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

ቀጣዩ ዘገባ ወደ አማራ ክልል ይወስድናል። በአማራ ክልል ሐሰተኛ የገንዘብ ኖቶች ስርጭት አሳሳቢ የሆነ እንደመጣ የክልሉ ፖሊስ ኮሚሽን አስታውቋል። ኮሚሽኑ ባለፉት ዘጠኝ ወራት ብቻ ከ16 ሚሊዮን ብር በላይ ሐሰተኛ የኢትዮጵያና ከ98 ሺህ በላይ የአሜሪካ ዶላር የገንዘብ ኖቶችን በቁጥጥር ስር እንደዋለ ገልጸዋል። በሐሰተኛ የገንዘብ ኖቶች ተጎጂ የሆነው በተለይ በገጠሩ የሚገኘው የሕብረተሰብ ክፍል እንደሆነ በመግለጫው ተመልክተዋል።

የሐሰተኛ የገንዘብ ኖቶቹ ስርጭት የዋጋ ንረትን በማባባስና የፖሊሲ ቀረጻን በማዛባት ኢኮኖሚያዊ ትስስርን ያስተጓጉላል የሚለው የኢትዮጵያ ኢኮኖሚስቶች ማህበር በበኩሉ ዘመናዊ የግብይት ስርዓት እንዲሰፋ ምክረ ሀሳብ አቅርቧል። መስፍን አራጌ ዝርዝሩን ይነግረናል።

ኃላፊ የረዳት ኮሚሽነር ከንዶወልዴ ለአሜሪካ ድምፅ እንዳስታወቁት ባለፉት ዘጠኝ ወራት በክልሉ 16 ሚሊየን የብር እንዲሁም 98 የዶላር የሐሰት ኖት በቁጥጥር ስር ውሏል። የሐሰተኛ ገንዘብ ስርጭቱ ባህርዳርንና አካባቢውን ጨምሮ በሰባት ዞኖች በስፋት እየተስተዋለ እንደሆነ አስረድተዋል።

የአሰት አሰት ብር ስርጭት በእኛ በአማራ ክልል አሳሳቢ ነው። በአማራ ክልል ባሉ በተለያዩ ዞኖች ነው እየተሰራጨ የሚገኘው በተለይ በአርሶ አደሩ በግብይት ወቅት ነው የሚታየው። የሚከሰትባቸው ቦታዎች ደግሞ ጎንደር ከተማና፣ ሰሜን ሰሜን ጎንደር፣ ምዕራብ ጎንደር፣ በተለይ መተማ አካባቢ፣ ጎንደር አካባቢ ዳር ለዳር ያሉ ወረዳዎች፣ ዳር ከተማና፣ ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ወሎ በብዛት ይገኛል። አዊ ጃዊ አካባቢ በተለይ የሀሰተኛ ብር ኖቶቹ በስፋት አገልግሎት ላይ ሲውሉ የሚታዩት በቁም ከብት ሽያጭና በአርሶ አደሩ የገበያ ልውውጥ ላይ ነው።

እዚህም አርሶ አደሩ ለችግር እየተዳረገ እንደሚገኝ ረዳት ኮሚሽነር ክንዱ ያስረዳሉ። በጣም አሳሳቢ የሆነ ነው። በተለይ አርሶ አደሩ የለፋበትን ጋ ገንዘቡን ያላግባብ በሀሰት ገንዘብ ግብይት እየፈጸሙ ወደ ድህነት እያመጡ ስለሆነ ሁሉም ረዞ እያደረግበት ይገባ ነው። በተለይ ልማት በመስኖ እንስሳት ግብይት የበግና ፍየል ሽንኩርት ግብይት በሚፈጽምበት ሰት የተመሳሰነ ገንዘብ በተለይ አዲስ ገንዘብ ስለሚመስላቸው አርሶ አደሩ በቀላሉ ሊለያቸውና ምልክቱን አውቆ ሊከላከል በባለመቻል ጉዳት እየደረሰበት ያለው የገጠር ማህበረሰብ አካባቢ ስለሆነ

አርሶ አደሩ የግብይት ስርዓቱን መቀየር ያለበት መሆኑ በምናገ አጋጣሚና በተለይ ከኢትዮጵያ ንግድ ባንክ ጋር እና ከተለያዩ ባንኮች ጋር እና የፋይናንስ ተቋማት ጋር የጋራ የግንዛቤ ማስጨበቻ ትምህርት እየተሰራ ነው። እንደ ረዳት ኮሚሽነር ክንዱ ገለጻ ባለፉት ዘጠኝ ወራት ብቻ በሀሰተኛ የብር ኖት ስርጭት የተጠረጠሩ ሰማንያ ዘጠኝ ሰዎች በቁጥጥር ስር ውለው ምርመራ እየተደረገ ይገኛል። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ ዶክተር አደም ፈቶ የሀሰተኛ ብር ስርጭቱ ኢኮኖሚውን በሁለት መንገድ እንደሚጎዳው ያ

ያብራራሉ በቀዳሚነት የጠቀሱትም የዋጋ ንረትን በማባባስ ያለውን ተጽዕኖ ነው። የማክሮ ኢኮኖሚ ውስጥ የዋጋ ንረት የምንለው

ኢንፍሌሽን ማለት ነው። አንዱ የሚባባስበት መንገድ ብዙ የብር ኖት ገበያ ውስጥ በሚኖርበት ጊዜ ነው። አሰተኛውም ትክክለኛውም ማለት ነው። ትክክለኛው ብር እየበዛ ሄዶ እንደገና አሰተኛውን ብር እዛ ላይ ተጨምሮ በጣም እጅግ የተበራከተ ገንዘብ የሚኖር ከሆነ ገበያ ውስጥ እንግዲህ አሁን ያለው ኢንፍሌሽን ይታወቃል። ከሰላሳ ፐርሰንት በላይ ነው። እጅግ በጣም ይሄ ወደ ሃይፐር ኢንፍሌሽን ወደምንለው ከቁጥጥር ወደ ሆነ ኢንፍሌሽን ለመግባት ያለበት ሁኔታ ነው ያለው። ያንን ነገር በማባባስ አንድ የማክሮ ኢኮኖሚ ተጽዕኖ ይኖራል። በሌላ በኩል

የኢኮኖሚ ፖሊሲ ቀረጻን እንደሚያዛባ ዶክተር አደም አመልክተዋል። ፖሊሲ ሲቀረጽ ምን ያክል ነው የገንዘብ ስርጭት አለ ገበያ ውስጥ እንደዚህ የሚለው ነገር ከገንዛቤ ውስጥ ለሚያስገቡ በጣም የተሳሳተ የሆነ የገንዘብ ስርጭት ካለ ኢኮኖሚ ውስጥ ምናልባት የፖሊሲ ቀረጻንም የሚያዛባበት ሁኔታ ነው ያለው ማለት ነው። በሰሜኑ ጦርነትና ጦርነቱን ተከትሎ በተከሰተው የዋጋ ንረት በገጠራማው የአገሪቱ አካባቢ የሚኖሩ ዝቅተኛ ገቢ ያላቸው ሸማቾችና መካከለኛ ገቢ ያላቸው አምራቾች ለሐሰተኛ የብር ነው

በስፋት ተጋላጭ እንደሆኑ ከፍተኛ የምጣኔ ሀብት ተመራማሪው ይገልጻሉ። አሁን ምርታቸውን አውጥቶ ወደ ገበያ ከመሸጣቸውን በፊት በማዳበሪያ እጥረት፣ በምርት ዘር እጥረት፣ በሰላም እጦት፣ በተለያየ ምክንያት ሳያመርቱ ነው የቆዩት። አሁን ደግሞ አምርቶ ወደ ገበያ ምርታቸውን በሚያወጡበት ጊዜ የአስርተኛ ብር ኖት ተቀብለው ምርታቸውን ያውልቦስት ያለምንም ዋጋ ለሌላ ወገን እንዳስተላለፉት ነው የሚቆጠረው። እንግዲህ ሁለተኛው ጉዳት ይሄ ነው። ሶስተኛው ደግሞ ምናልባት የአስርተኛ ብር እንግዲህ የተገኘ ሰው ነው መጀመሪያ ላይ

ያው የህግ አሰራሩ የምናውቀው ነው። በቁጥጥር ስሩ ሆኖ ከዛ በኋላ ማጣራቶች የሚደረገውና ከዛ ጋርም ተያይዘው ከፍተኛ የሆነ መጉላላት ሊደርስባቸው ይችላል ማለት ነው። ትክክለኛውን የገንዘብ ኖት ከሀሰተኛው ለመለየት የተቀመጡ ማሳያዎች ቢኖሩም በቀላሉ ለማስረዳት የሚያዳግቱ ውስብስብ በመሆናቸው እና በመረጃው የተደራሽነት ችግር ምክንያት የገጠሩ ነዋሪ የበለጠ ተጎጂ ሊሆን እንደሚችል ዶክተር አደም አስገንዝበዋል። ብሔራዊ ባንክ ዘመናዊና ምቹ አሰራሮችን እየቀረጸ የገጠሩን ማህበረሰብ

ራሽ በማድረግ የሐሰተኛ ብር ኖት ስርጭትን መከላከል እንደሚኖርበት የሙያ ማህበሩ ከፍተኛ ተመራማሪ ምክር ሐሳብ አቅርበዋል።

በየአካባቢው እንደዚህ የሀሰተኛ ብር ኖቶች እንቅስቃሴ ካለና ጥርጣሬ ካላቸው እዛ አካባቢ ያሉ ሰዎች ወዲያውኑ ለሚመለከቱ አካል አሳውቀው ያ የሀሰተኛ ብር ኖት የበለጠ ሳይስፋፋ ብዙ ሰዎች እጅ ሳይደርስ ብዙ ሰዎችን ኪሳራ ውስጥ ወይም ደግሞ ቀውስ ውስጥ ሳይከት በቁጥጥር ስር ማዋል ይቻላል። ቀላል የሆኑ ቼክ የማድረጊያ መንገዶች አሉ። ያን አድርገው ሀሰተኛ ብር መሆኑን በሚያውቁበት ጊዜ፣ በሚጠረጥሩበት ጊዜ ወደ አካባቢ ያለው የፖሊስ ጽሕፈት ቤት ወዲያውኑ ማሳወቅ አንዱ

መንገድ ነው ማለት ነው። ሌላው ሀሰተኛ ብር መሆኑን ማረጋገጫ መንገዶችን ተደራሽ ማድረግ አለባቸው። ባንኮችም ሊሆን ይችላሉ፣ ሌሎችም የፋይናንስ ተቋማት ደረጃ ማድረስ ይችላል። በጣም ቀላል የሆኑ አንድን ብር ትክክለኛ ነው ትክክለኛ አይደለም የሚለውን ማረጋገጫ መንገዶች ስላሉ እነሱን ነገሮች እንዲያውቋቸው ማድረግ ይኖርባቸዋል። ከብት ገበያዎች፣ የሽንኩርት የተለያዩ ገበያዎች አሉ፣ የበርበሬ እንደዚህ በጣም የቅመማ ቅመምና ትላልቅ እንቅስቃሴዎች የሚካሄዱባቸው አካባቢዎች እነዚህን ዘመናዊ መሳሪያዎችም

ጊዜያዊነት እዛ አካባቢዎች አስቀምጦ የገበያው ቀን ወይም ደግሞ እንደዚህ ነገር እዛ አካባቢ ያሉ ብሮችን ራንደምሊ ወይም ደግሞ እየተዘዋወሩ ቼክ የማድረግ ሁኔታ መፈጠር አለባ። የጸጥታ አካላትም ትልቅ ኃላፊነት አለባቸው። ትላልቅ ገበያ የሚካሄድባቸው ቦታዎች ላይ ታሰሳ ማድረግ አለባቸው። አሰሳ ማድረግ ይኖርባቸው። ሌላው ከዚህ ጋር ተያይዞ የሚነሳው በተቻለ አቅም የዝቅተኛ ገቢ ያላቸውን መካከለኛ እና ዝቅተኛ አምራቾችን እንደዚሁም ደግሞ በጣም ገጠራማ የሀገሪቱ ክፍል የሚኖሩ

ሰዎችን በተቻለ መጠን የዲጂታል ቴክኖሎጂ ኤሌክትሮኒክ የክፍያ መንገድ እንዲጠቀሙ ማድረግ ይቻላል። ብራንቾችን በማስፋፋት ሊሆን ይችላል። በኤጀንቶች ወይም ደግሞ ወኪሎችን በማስቀመጥ ሊሆን ይችላል። ስለ ጉዳዩ ከኢትዮጵያ ብሔራዊ ባንክ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን የምንመለስ ይሆናል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።

መስፍና አራጌን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባም በአማራ ክልል ያቆየናል። በዚህ ዓመት የመኸር እርሻ የግብዓት እጥረት ስላጋጠማቸው ያለ ማዳበሪያ እየዘሩ እንደሆነ አርሶ አደሮች ገለጹ። ከምዕራብ ጎጃም ለአሜሪካ ድምፅ በስልክ አስተያየት የሰጡን አርሶ አደር አሁን ያጋጠመን የግብዓት እጥረት ካልተቀረፈ ወደፊት የምርት እጥረት ያጋጥመናል ብለዋል። የግብርና ሚኒስቴር በበኩሉ በሀገሪቱ ያጋጠመው የግብዓት እጥረትን ለመቅረፍ እየሰራ እንደሆነ አስታውቋል።

በሚኒስቴር መስሪያ ቤቱ የኢንቨስትመንትና ግብዓት ዘርፍ ሚኒስቴር ዴኤታ ዶክተር ሶፊያ ካሳ በአሜሪካ ድምፅ በሰጡት ቃለ መጠይቅ መንግስት በ56.7 ቢሊዮን ብር የማዳበሪያ ግዢ መፈጸሙን ጠቅሰዋል። እስካሁን ድረስም ከተገዛው 12.8 ሚሊዮን ኩንታል ማዳበሪያ ውስጥ 5.7 ሚሊዮኑ ለአርሶ አደሮች መሰራጨቱንና ቀሪው ደግሞ በመጓጓዝ ላይ መሆኑን ዶክተር ሶፊያ አክለዋል። ገብረ ሚካኤል ገብረ መድን ዝርዝሩን ዘገባ ይዘዋል።

በምዕራብ ጎጃም የደቡብ ሜጫ ወረዳ ነዋሪ የሆኑት አርሶ አደር አዘና አድማሱ በዘንድሮው የምህር እርሻ የግብዓት እጥረት በማጋጠሙ ማሳቸውን ያለ ማዳበሪያ ለመዝራት መገደዳቸውን ይናገራሉ። በዚህ ዓመት የማዳበሪያ ዳብና የዘር እጥረት ገጥመናል። በተለይ የዳብ እጥረት ነው አብዛኛ የገጠመን እጥረት በመኖሩ ምክንያት ህብረተሰቡ በጣም ለተለያየ ስቃይ ተጋልጧል። ሶስት ቀዳመት ምሳሌ ያ

ሶስት ታዲያ መሬት ያለ ማዳበሪያ ጥዬ ለቀጣይ በታሳቢነት ያው ይመጣል ብዬ አሁን እኔ ዘርቻለሁ። እንደ እኔ ምሳሌ ሌላ አርሶ አደሮችም ብዙ በርካታ አርሶ አደሮች ያለ ማዳበሪያ ጥለዋል። የወረዳው የግብርና ባለሙያ የሆኑት አቶ አለም ማዳኘ በበኩላቸው ለወረዳው ሰባ አንድ ሺህ ኩንታል ማዳበሪያ ይቀርባል ተብሎ እንደነበር ገልጸው ነገር ግን እንደተባለው እንዳልሆነ ተናግረዋል። በዚህ ምክንያት አርሶ አደሮች ያለ ማዳበሪያ መዝራታቸውን አመልክቷል።

አሁን ቦቆሎ ለመዝራት እያንዳንዱ ቢያንስ ከፍተኛ ማሳ ያለው አርሶ አደር ቢያንስ ቢያንስ አራት አራት ኩንታል ያስፈልገዋል፣ ቦቆሎ ለመዝራት። ነገር ግን የመጣውን ስናሰራጭ አሁን ያዳረስነው አንዲት ቀረጢት ነው፣ ለአንድ አርሶ አደር ለአንድ አርሶ አደር። ይህም ለከፍተኛው ነው። ጣታች ላለው ዝቅተኛ መሬት ላለው ደግሞ አንዷን ቀረጢት ለሶስት፣ አንዷን ለሁለት ያዳረስንበት ሁኔታ አለን።

ደጋ ከመሆኑ አንጻር በቃ አሁን የዘሩ ወቅቱ ከግንቦት አንድ እስከ ሰላሳ ነበር። እንግዲህ በኋላ በቃ ቢመጣ እንኳ እንዲሁም አይገኘውን አይገኝም እንጂ ቢመጣ ራሱ ዋጋ የለውም። እንግዲህ በኋላ ጊዜው ያልፋል ብለው ስለሚያሱ አርሶ አደሮች ስለሚያውቁት የዘሩ ወቅቱን ሳይንስ ባይደግፈውም፣ እስኪ ነገ ድንገት ተንጠባጥቦ ከመጣ እናረግበታለን። ይሄ ቶፕ ድሬሲንግ የሚባል አለ፣ ልክ እንደ ዩሪያ ማለት ነው። እንደዚያ እናረግበታለን። ዳፑንም ብለው ዝም ብሎ የተዘራ ማሳለም ይገርም

የማዳበሪያ አቅርቦት እጥረት የአማራ ክልልን ጨምሮ በልዩ ልዩ የሀገሪቱ አካባቢዎች የሚነሳ ችግር እንደሆነ ይነገራል። ስለዚህ ጉዳይ የተጠየቁት በግብርና ሚኒስቴር የኢንቨስትመንትና ግብአት ዘርፍ ሚኒስትር ዴኤታ ዶክተር ሶፊያ ካሳ እጥረቱ በሁለት ምክንያቶች መፈጠሩን ለአሜሪካ ድምፅ ተናግረዋል። አንደኛ በዚህ ዓመት ማዳበሪያን የገዛ ነው፣ በጣም ቀድመን ነው ማስገባት የሚጀምር ነው፣ ቀድመን ነበር። በመሀል ለአንድ ወር አካባቢ ኤልሲ ሳይከፈት በመዘግየቱ ምክንያት የኤንፒኤስ

የማጓጓዙ ስራ የተወሰነ ዘግይቶ ነበረ። ስለዚህ ያ ሲዘገይ ቀድሞ በተለይም በቆሎ የሚዘሩ አካባቢዎች የተወሰነ እጥረት ገጥመዋልና አንዳንድ ቦታ ደግሞ ሰው ሰራሽ እጥረትም ነው። ለምሳሌ አንድ መሰረታዊ ህብረት ስራ ማህበር መቶ ሺ ጠይቆ ከሆነ ያ መቶ ሺ ካልገባልኝ ማሰራጨት

አልጀምርም ብለው መጋዘን ዘግተው የነበሩ መሰረታዊ ህብረት ስራ ማህበራት ነበሩ። እና እነሱን እንግዲህ አሁን ሱፐርቪዥን ቲም ወጥቷል። ኦልሞስት ሱፐርቪዥንን ጨርሶ እየተመለሰ ነው ያለው ባራት ክልል

በክልሎች ሄዶ እያየን ያለው ሆኖም መንግስት በ56.7 ቢሊዮን ብር 12.8 ሚሊዮን ኩንታል ማዳበሪያ መግዛቱን ገልጸው ከዚህ ውስጥ የተወሰነው ወደ ሀገር ቤት ገብቶ ለአርሶ አደሮች እንደተሰራጨና ቀሪው ደግሞ በመጓጓዝ ላይ እንዳለ ገልጿል። እንግዲህ ወደ አርሶ አደሮ የተሰራጨውን ደግሞ ስናይ ከጥቅምት ጀምሮ ነው። እኛ ሌፍት ኦቨር የምንጠይቀው ክልሎችን ምን ያህል ይከረማለህ ከመህር ብለን ጥቅምት ወር ላይ እንሰበስባለን ከሁሉም ክልል

ከክልሎች ባገኘነው ነው መረጃ መሰረት 2.2 ሚሊዮን ኩንታል ነበረ። አጠቃላይ እንግዲህ እስከ ግንቦት 30 ድረስ ያለውን አቅርቦት ስናይ ወደ 8.4 ሚሊዮን ኩንታል ማዳበሪያ ቀርቧል። ከ8.4 ውስጥ ምን ያህሉ ወደ መሰረታዊ ህብረት ስራ ማህበር ተጓጓዘ ስንል 7.5 ሚሊዮን ኩንታል ወደ መሰረታዊ ህብረት ስራ ማህበር ወርዷል። ከወረደው ደግሞ እስከ ግንቦት 30 ያለው 5.7 ሚሊዮን ኩንታል ለአርሶ አደር ተሰራጭቷል። አሁን ጭነው መንገድ ላይ ያሉ በተለይ ኢንቨስት ፎሮም

የጫኑ አራት መርከቦች አሉን። በጁን 11 እሁድ፣ በ18፣ በ25 እና በ28 የሚገቡ አራት መርከቦች አሉን። እነዚህ ኢንፔስ ቦሮን የጫኑ ናቸው። እያንዳንዳቸው 600 ሺህ ኩንታል ወይም 60 ሺህ ሜትሪክ ቶን የያዙ ናቸው። ያ ማለት ወደ 2.4 ሚሊዮን ኩንታል ማለት ነው። ይሄ ጅቡቲ ወደብ ላይ እንደደረሰ በከፍተኛ ርብርብ ወደ ሀገር ውስጥ

እንዲገባ እናደርጋለን ነው። ከዚህ ጎን ለጎን እንግዲህ አሁን ለቶፕ ድሬስም ዩሪያም እንዳያንስ በሚል አንድ ኤልሴ ትናንትና ተከፍቷል። ከቅርብ ወደብ ቃብ ደቢም ስለሚመጣ በአስር ቀን ጊዜያት ውስጥ አንድ መርከብ ደግሞ አምስት መቶ ሽህ ኩንታል ጭና ወደ ጅቡቲ ወደብ የምትደርስ እና ሀገር ውስጥ

የምናጓጉዝ ይሆናል ነው። በአሁኑ ወቅት አርሶ አደሮች ማዳበሪያ ላይመጣ ይችላል የሚል ስጋት እንዳለባቸው እየሰሙ መሆናቸውን የተናገሩት ዶክተር ሶፊያ በተለይም ሰኔና ሐምሌ ለሚዘሩ አርሶ አደሮች በቂ ማዳበሪያ ስለሚቀርብ ስጋት ሊገባቸው አይገባም ብለዋል።

አርሶ አደሮቹ የምርጥ ዘር አቅርቦት እጥረትም እንዳለባቸው ይገልጻሉ። አቶ አዘና አድማሱ በአካባቢው የበቆሎ ምርጥ ዘር እጥረት ማጋጠሙን ነው ለአሜሪካ ድምፅ የተናገሩት። አሁን የሊሙ ዘር እጥረት እናጋጥመናል። ምክንያቱም አሁን እንግዲህ በኋላ ሌላዎችን ዘር ብንዘራቸው ጊዜው ስለሄደ አሁን ሊሙ ካልሆነ ከእንግዲህ በኋላ አሁን ዛሬ በድፍረት ዝም ብሎ ያለ ማዳበሪያ የተወሰነው ገበሬ ጣለ እንጂ አብዛኛው ገበሬ ደግሞ ገና አልጣለም። ሊሙ ዘርም ይፈልጋል። አሁን ዛሬ ሊሙ ነው

ስለዚህ ሊሙዘር ቢገኝ በዚህ በሁለት ሶስት አራት ቀን በአስቸኳይ ተወሰነ ነገር ይገባለን፣ በጣም ደስ ይላል። በሀገር ደረጃ ይህ ችግር መኖሩን የገለጹት ዶክተር ሶፊያ ሆኖም መንግስት ጥረት እያደረገ እንዳለ ገልጿል። የበቆሎ ምርጥ ዘር ለዛውም ጥቂት ዝርያዎች ናቸው። እነዚህ ዝርያዎች ከዚህ በፊት የሚመረጥበት ቦታ በጸጥታ ችግር ምክንያት ማስመረት አልቻልንም። አሁን እዛ ቦታ ላይ በተለይ ወለጋና ቤንሻንጉል አካባቢ ነበር የምናስመርተው

እሱን ባለመቻላችን ወደ ደቡብ ደቡብ ምዕራብ ወደ ሲዳማ አማራ ክልል ያው ድሮም ይመረታል አሁንም የማምረት አቅሙን ትንሽ ከፍ ብሏል። እዛ ቦታ ላይ አስመርተን አርሶ አደሩ መቶ ፐርሰንት እንዳያጣ የተወሰነ ማግኘት እንዲችል ተሰርቷል። ግን እነዚህን ሁለት ሶስት ዝርያዎች ባያገኝ ሌላ አማራጭ አለ ወይ? ነው ሌላኛው አማራጭ በኢትዮጵያ ግብርና ምርምር እና በክልል ግብርና ምርምር የተለቀቁ የበቆሎ ዝርያዎች አሉ

ቅድም ከጠቀስኳቸው ያልተናነሰ ምርት መስጠት እንደሚችል እነሱን አርሶ አደሩ እንዲጠቀም እየተደረገ ነው። የምዕራብ ጎጃም አርሶ አደሮች ያጋጠማቸውን የግብአት እጥረት በሰላማዊ ሰልፍ ለክልሉ መንግስት እንዳቀረቡ የገለጹት የግብርና ባለሙያው አቶ አለም ማዳኘ ነገር ግን ጥያቄያቸው እስካሁን ድረስ ምላሽ እንዳላገኘ አመልክቷል። ነገሩ በዚህ ከቀጠለ በቀጣዩ ዓመት የምርት እጥረት ማጋጠሙ አይቀርም ይላሉ። የራሱን የራሱን ሆድ መሸፈን አይችልም።

ስለዚህ ምንድን ነው ያሉት? አሁን ከአላማ የሚዘራ ግብጦ አለ፣ ግብጦ የሚባል ዝም ብለን ከሚከርም ግብጦ ዘርተ ነው እንክረም የሚል አስተሳሰብ አላቸዋል። ስለዚህ ነገ አይደለም ከእጅ ወደ አፍ ቀርቶ ቶታሊ እንደ ሌሎች ሀገሮች በዚህ በየቦታው እንደሚሰደዱት ቀጣይ አመት

የእኛ ማህበረሰብ ሌላ ውስጥ ይገባል ብለን ነው እኛ የምናስበው። አርሶ አደር አዘነ አድማሱም ይህንን ስጋት ይጋራሉ። አይደለም ምርታማነትን ጨምሮ ወደ ሌላ ማቀብ ይቅርና ለራሱ ልጆታም ህብረተሰቡ የሚፈታክሉ ሁኔታ ነው ሊሆን ምርታችን በጣም ይቀንሳል። አሁን ባለው የግብአት እጥረት ምክንያት በመጪው ዓመት የምርት እጥረት ያጋጥም እንደሆነ የተጠየቁት ዶክተር ሶፊያ ጉዳዩ የዳሰሳ ጥናት ይፈልጋል ብለዋል።

ከ2013 ዓ ም ጀምሮ ጦርነት ላይ የነበረው የትግራይ ክልል ከፕሪቶሪያው ስምምነት በኋላ የግብርና ግብአት ቀርቦለት እንደሆነም ተጠይቋል። ሚኒስትር ድኤታዋ ለዚህ ጥያቄ በሰጡት ምላሽ ክልሉ 800 ሺህ ኩንታል ማዳበሪያ እንዲቀርብለት መጠየቁን ተናግረዋል። ከዚህ ውስጥ እስካሁን ድረስ 100 ሺህ ኩንታል እንደተሰጠውና በሂደት ደግሞ ተገዝቶ እንደሚቀርብለት አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ

ያዳመጣችኋላችሁት ከአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችን ተጠናቋል። ወደ ሁለተኛው ምዕራፍ ከመሸጋገራችን በፊት በምናጋራችሁ ዘገባዎች ስር ከተዋችሁልን አስተያየቶች መካከል አንድ ሁለቱን መልሰን እናንተ እናጋራችሁ።

አዲስ ፕሮጀክቶችና የሠራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት ረቂቅ ከሕዝብ ተወካዮች ምክር ቤት አባላት በርካታ ጥያቄዎችን ማስነሳቱን ባቀረብነው ዘገባ ስር ኤርዶጋን በሚል የፌስቡክ ስያሜ የሚጠሩ ተከታያችን በኑሮ ውድነት ሕዝቡን የቤት ሥራ ተሰጥቶት ሌላ አጀንዳ እንዳያነሳ፣ ሕዝቡ ኑሮ ከአቅሙ በላይ ስለሆነ ሌላ ወሬ ማዳመጥም መስማትም አስጠልቶት መድረሻ አጥተዋል።

ልማት ኢኮኖሚያዊ ወረደ ቀነሰ፣ ለራሳችሁ እንጂ ለህዝብማ መቻስባችሁ አስባችሁ ይላሉ እሳቸው። አንድ ኪሎ ዱቄት ዘጠና ብር ሆኖ ማታ ተኝተን ስንነሳ አስር ብር በኪሎ ጨምሮ እያደረ መኖር ሳይሆን ማልቀስ ነያዝ ነው አባትና እናት ለልጅ ምንን ልስጥ ምን ላብላያል በሐሳብ ቀድመን ልንሞት ነው ብለዋል። ዩናይትድ ስቴትስ ለኢትዮጵያ የምትለግሰው የምግብ እርዳታ ለተረጂዎች አይደርስ እንደሚል ማቋረጧን አስመልክተን ነው ዘገባ ስር ደግሞ

በፌስቡክ አስተያየታቸውን የሰጡን ተስፋ ለማህር የተባለው ተከታያችን ይህንን በመስማት ያዝናለሁ። ለዩኤስ አይዲ በጣም አሳፋሪ ነው ብዬ አስባለሁ ምክንያቱም ይህ በረሃብ የሚሰቃዩትን ሰዎች ወይንም ህዝቦችን በቀጥታ ከመግደል የተለየ ተግባር ላይሆን ይችላል። ለምንድን ነው የሚሰቃዩ ሰዎች የሚጠቀሙበትን ሌላ መንገድ አልተጠቀሙም? ሲሉ ጠይቀዋል። ማሽዮርጋ የተባለው ተከታያችንም እንዲሁ በትክክል አይደርስም፣ ነገር ግን የሚጎዳው ደሃው ህብረተሰብ ነው ሲሉ አስተያየታቸውን አጋርተዋል።

በዚሁ ወደ ሁለተኛው ምዕራፍ የመጀመሪያ መሰናዶ እንሻገራለን። በሸገር ከተማ የመኖሪያና አብያተነት ፈረስ አግባብነት ላይ ስለተነሱ ጥያቄዎችና የባለሥልጣን ምላሽ የተካተተበት ዘገባ ነው።

በኦሮሚያ ክልል ከሸገር ከተማ አስተዳደር ግንባታ ጋር በተያያዘ የመኖሪያ ቤቶችና የእምነት ተቋማት የፈረሳ ሂደት አስቀድሞ ውይይት ሳይደረግበት እንደተከናወነና ፍትሐዊ እንዳልሆነ የአሜሪካ ድምፅ ያናገራቸው የአካባቢው ነዋሪዎችና የእምነት ተቋማት መሪዎች ገልጸዋል።

በጉዳዩ ላይ ምላሽ የሰጡን የሸገር ከተማ አስተዳደር ምክትል ከንቲባ አቶ ጉግሳ ደጀኔ በበኩላቸው ቤት ማፍረሱ እርምጃ የሕግ የበላይነትን ለማስከበር በመመካከርና በመተማመን የተወሰደ እንደሆነ ይህም በሕገወጥ መንገድ በተገነቡ ቤቶች ላይ እንጂ ማንነትና ሃይማኖትን ማዕከል ያደረገ አለመሆኑን በመጥቀስ አስተባብለዋል።

በሌላ በኩል በሸገር ከተማ እየተካሄደ ባለው የመስጅዶች ፈረሳ ጉዳይ ከኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ሽመልስ አብዲሳ ጋር ሰፊ ውይይት ማድረጉን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። የጠቅላይ ምክር ቤቱ ፕሬዚደንት ሼክ ሀጂ ኢብራሂም ቱፋ አሁን ግን ችግሩ መፍትሄ ማግኘቱን ተናግረዋል። ጉዳዩን አስመልክቶ ምትኩ ፍቃዱ ተከታዩን ዘገባ አሰናድቷል። በኦሮሚያ ክልል በቅርቡ በተመሰረተው የሸገር ከተማ አስተዳደር ህገወጥ ግንባታ በሚል ቤታቸው የፈረሰባቸው

አንድ ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ የሱሉልታ ነዋሪ ለአሜሪካ ድምፅ እንደተናገሩት ከ20 ዓመት በላይ የቀን ስራ ሰርቶ የሰሩት ቤታቸው ህገወጥ ግንባታ ነው በሚል እንደፈረሰባቸው ተናግሯል። የከተማ አስተዳደሩ ቤት የማፍረስ እርምጃ

በማንነት ላይ ያነጣጠረ ነው ስሉም ቅሬታቸውን ይገልጻሉ። መጀመሪያ አልተቀባም ምናል አለም መጡ። በመሳሪያ ታጅቦ ነው የመጡት። በማሳሪያ ታጅቦ መጡ። አፍራሾች ኃይሎች አጥሩ አንስተው ሄዱ፣ መጀመሪያ ማለት ነው። ከዛ ልክ ሁለት ወር ተቀመጥን አጥሩ ተተነሳ በኋላ ማለት ነው። በሁለተኛው ወር ልክ ማዚያ ሶስት ቀን ነው መጥተው አፍርሰው ሄዱ። እንደዚህ በመሳሪያ ታጅበው ወታደር ታጅበው ነው የመጡት። ሁላያችን ላይ ነው አፍርሰው ሄዱ።

እቃችን ሆነ ራሱ ለማውጣት በጣም አስቸጋሪ ሰዓት ነበረ ጊዜው። መሳሪያ ላያችን ተደቅኖ ነው ሲደረግ የነበረው። የሚገርም ነገር የኔ ቤትና አንድ የኔ ጎረቤት ነበረ፣ የእሱ ቤት አልፈረሰም። የሚገርም ነገር ኦሮሞ ነው እሱ፣ ኦሮምኛ ይችላል። ኦሮምኛ አልችልም። የእሱ አልፈረሰም፣ የኔን አፍርሰው ሄደዋል። ዘረኝነት ተኮር ነው ያለው። እንትን እሱ ካርታ ስላለው ነው ያልፈረሰበት? ወይስ እንዳንተው ካርታ የለውም? ፈጽሞ በቃ አንደኛው ነው ገዝቶ የገባ ነው።

ከአካባቢው ህብረተሰብ ጋር ምን አይነት ስምምነት ነበራችሁ? ከገበሬ ላይ ነው የገዛሁት። ከዛ ቤት ስንሰራ የሰፈር እነኝህ እንትኖች አሉ ሚሊሾች፣ ለእነሱ ገንዘብ ከፍለን የሰራ ነው መንግስት እራሱ አውቆ። እኔ አሁን የሰባት ዓመት ግብር አለኝ። ለሚሊሻዎቹ ለምንድን ነው ገንዘብ የምትከፍሉት? ከዚህ ሄደን ስንሰራ ሄደን እንትን አንልባችሁ ምነ አሉ። አሁን የሰፈር እንትኖች ደንብ ምናምን የሚባሉ ነገሮች ገንዘብ ስትከፍሏቸው ሂዶ አይጠቁሙም ወይም አያስፈርሷችሁም?

አሰርሱንም አይጠቁሙም በቃ ያ ነው እንትናችን። ሌላ አስተያየት ሰጫያችን፣ አሁን ትልቁ ገላን ክፍለ ከተማ ተብሎ በተሰየመው ልዩ ስሙ ሞጆ ደራ ተብሎ በሚጠራው አካባቢ ነዋሪ የነበሩ እና ቤታቸው የፈረሰባቸው ናቸው። እርሳቸው እንደሚሉት በአካባቢው ከአስር አመት በላይ የኖሩ ቢሆንም ቤታቸውን ህገ ወጥ ነው ብለው እንዳፈረሱባቸው ተናግረዋል።

የሸገር ከተማ አስተዳደር እንደ አዲስ ሲቋቋም ውይይት የለም፣ ለህዝቡም ምንም የተነገረ ነገር አልነበረም። ምንም የተሰጠን ማስጠንቀቂያ ሳይኖር ጫጥቃሚ ወይም አልኮል ጠጪ የሚመስሉ ከየጎዳናው የተሰበሰቡ ብዛታቸው እስከ ሶስት መቶ የሚደርሱ ወጣቶች በብዛት ይመጡና በቀጥታ ማፍረስ ይጀምራሉ።

ምንም ማድረግ ስለማንችል ወደ ውጭ ወጥተን እንቆማለን። ዛሬ ማፍረስ የጀመሩትን ሰፈር ነገ ተመልሰውበት አይመጡም። እቃችንን ለማውጣት ስንል የቀበሌ አስተዳዳሪዎችን ተመልሰው ይመጡ ይሆን ብለን ስንጠይቃቸው አናውቅም ይሉናል። የአካባቢው ማህበረሰብ ተወላጅ እንደሆኑ የሚገልጹት እኒህ አስተያየት ሰጪ የደረሰብን ጉዳት ኢኮኖሚያዊ ብቻ ሳይሆን ማህበራዊና ስነልቦናዊ ጭምር ነው ይላሉ።

በጣም በጣም የሚያሳዝነው እኛ እንደ ህዝብ ስነ ልቦናዊ ፖለቲካዊና ኢኮኖሚያዊ ጉዳት ነው የደረሰብን። በተለይ እንደ ኦሮሞ ህዝብ በፖለቲካው ሌሎች የኦሮሞ አልፈረሰም ይሉናል። ስነ ልቦናዊ ጉዳት ደግሞ ቤትህ ፈረሰብህ ማለት ራቁትህን ቀረህ ማለት ነው። የህዝብ እንባ ጠባቂ ተቋም በሸገር ከተማ አስተዳደር ህገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር ተያይዞ

አንድ መቶ ሺህ አቤቱታዎች እንደቀረቡለት የአሜሪካ ድምፅ መዘገቡ አይዘነጋም። የሰብአዊ መብቶች ተቋማትና የተቃዋሚ ፖለቲካ ፓርቲዎችም ይህንኑ የፈረሳ እርምጃ ተቃውሞ መግለጫ ማውጣታቸው የሚታወስ ነው። የመኖሪያ ቤቶችን ብቻ ሳይሆን የእምነት ተቋማትንም ባካተተው የፈረሳ እርምጃ ሀያ ሁለት መስጂዶች ያለምንም ማስጠንቀቂያ እንደፈረሱ የኦሮሚያ እስልምና ጉዳዮች ምክር ቤት የመስጂዶች ጉዳይ ኃላፊ ሼህ አብዱልሐኪም ሐጂ ሁሴን ገልጿል።

ተቋም ከተማ ብቴ ፕላን ውስጥ የመስጊድ ቦታ ነው፣ የእስላማዊ ተቋም ቦታ ነው ተብሎ ቦታ ተይዞ ተሰጥቶ ታይቅ የሙስሊሙ ማህበረሰብ ሲገፋ አይኖረ ህዝብ ነው። ስለዚህ በገረገቡ ከግለሰቦች ላይ እየገዛ ነው መስጊዶችን የሚሰራ ወይ ግለሰብ የራሱን መኖሪያ ቤት ለመስጊድ ግንባታ ስጦታ ወቅፍ አርጎ ነው የሚለቀው እና እነዚያ መስጊዶች በኋላ ካርታ ለማግኘት ስቃይ ነበር ያለም መፋፈስ አንድም ቀን ሙስሊሙ

ይሄ ይገባል ተብሎ ተሰቶት አይታወቅም። የሸገር ሲቲንም ከወሰድ ህዝቡ ከገበሬ ላይ መሬት ገዝቶ ነው የገነባው። መሬቱን መኖሪያ ቤቱን ከገበሬ ገዝቶ እንደገነባ ሁሉ መስጊዶቹንም ከገበሬ ገዝቶ ነው የገነባው። ከገበሬ ላይ መሬት ተገዝቶ ሲገነባ የመንግስት መዋቅር ነበር ከተማዎቹ ውስጥ ሀያ ላርም አልከለከለም። ዝም ብሎ ያየ ጉልበትና ገንዘብ ከፈሰሰበት በኋላ የሀገር ሀብት ከባከነ በኋላ የሆነ ነገር እንዲፈርስ የተደረገውና

ውስጥ ደግሞ ከገበሬው የገዛውን ገዝቶ የሰራውን መስጊት እዛው ባለበት ህጋዊ ማድረግ ሲቻል መፍረስ የለበትም። ህጋዊ ማድረግ ካልተቻለ በይቁ ቦታ የተሰጠውና በራሱ ዳንስቶ አፍርሶ ይስራ ይገንባ። መስጊድን አታዋርዱ፣ ቁርኣን ውስጡ እያለ ነው መስጊዶች እየፈረሱበት ያሉት የሚል ጥያቄ ነበር ያቀረብነው። ባጭሩ፣ ከተማ አስተዳደሩ ለማፍረስ ሲመጣ ለእናንተ ወይም ደግሞ ለመስጂዶቹ እስከዚህ ቀን

ይሄ ግንባታ ህገወጥ ስለሆነ አንሱልን የሚል ደብዳቤም ወይም በቃልም ማስጠንቀቂያ የሰጣችሁ ነገር ይኖር ይሆን? እኛ ልምለንም አላገኘ አይደለም ኑ አንሱልን ማለት እኛ በራሳችን እጅ እናነሳለን። እባካ ስታፈሱ ብናማክሩን ብለናቸው ቀርቶ የሚያማክረን አካል ነው ያጣነው። ትልቅ ጋር የተፈጠረው የሸገር ከተማ ስትዋቀር እኛ ስር የነበሩ ስምንት ከተማዎች መጅልሶች አሉ።

እነዚህ ከተማዎች ወደ አስራ ሁለት ክፍለ ከተማ ነው የተመሳሰሉት። አሁን የዚህ አስራ ሁለትም ክፍለ ከተማ አተካሎ የሚመራ እስልምና ጉዳዮች ምክር ቤት ባለመኖሩም ከፍታ ጣልቃ ገብተን እየገኘን ነበር አላገኘ ነው። አሁን ለትላትናውበት እዚህን ከተማ የሸገርን ከተማ መግልስ አቋቁመናል። የሰየው ነው በአቋቋሚ ምፋት የሸገር ሲቲ አመራሮች እንዲያዘናቸው ነበር ተገኝቷን የተፈጠረው ስህተት አይተን ተመርምረድ ይቅርታን እንጠይቃለን። ከአሁን በኋላ ከዚህ ምክር ቤት ጋር

እየተማከርን እንጠራለን በሚል ነገር ነው የነገሩን የነበረው ይመስላል። በተመሳሳይ የፕሮቴስታንት እምነት ተከታይ የሆኑ የሰማያዊ ርስት ቤተ ክርስቲያን መጋቢ ደረጃ ሽፈራው በበኩላቸው የሸገር ከተማ አስተዳደር ያለምንም ማስጠንቀቂያ ቤተ ክርስቲያናቸውን እንዳፈረሰባቸው ለአሜሪካ ድምፅ ተናግሯል። እዚህ አካባቢ ያው ኮንዶሚኒየም ከመኖሩ ሌላ የለም። የገበሬ አካባቢ ነበር ዱሮም። ቸርች ፕላንት ያደረግ ነው እንደዚህ ገጠር ስለሆነ ማንም ዞር ብሎ አይ

ከዚህ የተነሳ ካርታ ያለው ቸርች አለ ማለት አይቻልም፣ ከኦርቶዶክስ ሌላ እኛም ፍቃድ ጠይቀን ካርታ ስጡን ብለን ጥያቄ አቅርበን ነበር። ግን አልሰጡንም። እሳ ጥያቄያችን እያለ አሁን በኦሮሚያ ክልል ስር ገባ። ይሄ ክልል እኛ እናቅም ማፍረስ ጀመሩ። አፍርሱም አላሉንም። ወር ደግሞ በደጋቤል በየትኛውም አላሳውቁንም። ኦሮሚያም ከተመሰረተ በኋላ እኛ አብረን

በምንጠራበት ስብሰባ ሁሉ እንከተከተል ነበር። በኋላ እኛ በሌላ ጉዳይ ከጨርስ አካባቢ

ወጣ ብለን ነበር እና ቸርቻችን ሲፈርስ ያየ ነው። ከመፍረሱ በፊት ግን ምንም ማስጠንቀቅ አልደረሳቸው ነው ብሎ ስም አናቅም አካባቢ ላይ የሰው ግለሰብ ቤት ነበር እያፈረሱ የነበሩ። እኛ ጋ ምንም አልጠየቁንም አልነገሩንም። እሁድ አምልከናል። ሰኞ እለት ነው እለቱ። በተነሱት ቅሬታዎችና አስተያየቶች ላይ ለአሜሪካ ድምጽ ምላሽ የሰጡት የሸገር ከተማ አስተዳደር ምክትል ከንቲባ አቶ ጉግሳ ደጀኔ የቤት ፈረሳ እርምጃው የተወሰደው የህግ የበላይነትን ለማስከበር ነው ይላሉ።

አብዛኞቹ ግንባታዎች መንገድ ዘግተው የተሰሩ ናቸው፣ ወይም በተራራዎች ላይ እና በደን ቦታዎች ላይ ነው የተገነቡት። ይህ ደግሞ ለአገሪቱ ቀጣይነትም ሆነ ለትውልድ የሚጎዳ ስለሆነ ሁኔታውን ማስተካከል አስፈላጊና ግድ በመሆኑ ተመካክረን እና ተማምነን የተሰራ ስራ ነው። የተወሰደው እርምጃ በግንባታዎቹ ህገወጥነት ላይ ተመሰርቶ የተወሰደ እንጂ ማንነትንም ሆነ ሃይማኖትን ማዕከል ያደረገ እንዳልሆነ ምክትል ከንቲባው ተናግሯል።

ቀበና ነፋ በከተማችን ውስጥ በህጋዊ መንገድ መሬት ወስደው ቤት ሰርተው የሚኖሩ ብሔር ብሔረሰቦች አሉ። ህጋዊ ሆነው እያለ ቤታቸው የተነካባቸው ካሉ ማየት እንችላለን። ነገር ግን የሉም። ስለዚህ ማንም ሆነ ማን መሬት የያዘበት ሁኔታ ህጋዊ ነው ወይም አይደለም የሚለውን ነው የምናየው። በህገወጥ ግንባታ ላይ የተለያዩ ማንነት ያላቸው ሰዎች ናቸው የተሳተፉት

ኦሮሞን ጨምሮ። ነገር ግን ማንም ይሁን ማን ህገወጥ ሆኖ እስከተገኘ ድረስ እርምጃ ተወስዶበታል። ምክትል ከንቲባው የማፍረስ ሂደቱ ያለምንም ማስጠንቀቂያ የተወሰደ ነው በሚል የሚቀርበውን ቅሬታም አስተባብሏል። ከፈረሳው አስቀድሞ ውይይት ተደርጎበታል ስሉ ምላሻቸውን ሰጥቷል። ፕላኑ እናቆፋው መተከራ

ማስተር ፕላኑ ሲዘጋጅ ማስረጃ ከማሰባሰብ ጀምሮ እስከ ዝግጅቱ ድረስ በተለያየ መንገድ ሕዝብ ተወያይቶበታል። ይኸውም በየአካባቢው ባሉ የሕዝብ ተወካዮች ተወያይቶበት ያጸደቁት ነው። ባለፉት ሁለት ሳምንታት በሸገር ከተማ የመስጅዶች መፍረስ በማውገዝ የጁማ ሶላት ስነ ስርዓት ከተጠናቀቀ በኋላ ተቃውሞዎች ሲደረጉ ሰንብቷል። በሸገር ከተማ እየተካሄደ ባለው የመስጅድ ፈረሳ ጉዳይ

ከኦሮሚያ ክልላዊ መንግስት ፕሬዚዳንት አቶ ሽመልስ አብዲሳ ጋር ሰፊ ውይይት ማድረጉን ትላንት በሰጠው መግለጫ አስታውቋል። በከተማ አስተዳደሩ እስካሁን ድረስ 22 መስጂዶች እንደፈረሱ በመግለጫው ተመልክቷል። የጠቅላይ ምክር ቤቱ ፕሬዚዳንት ሼህ ሐጂ እብራሂም ቱፋ አሁን ችግሩ መፍትሄ ማግኘቱን ተናግሯል። በውይይቱም የኦሮሚያ ክልላዊ መንግስት ከእንግዲህ መፍረስ ያለባቸውን አብያተ እምነት

ራሳቸው የእምነት ተቋማቱ እንዲያፈርሱ እንጂ በራሱ ማፍረስ እንደሚያቆም መስማማቱ ተገልጿል። የክልሉ ፕሬዝዳንት አቶ ሺመልስ የሸገር ከተማ አስተዳደር ሃይማኖታዊ እሴትን መሰረት አድርጎ እንደሚገነባና ለከተማዋ ፕላን የሚመጥኑ በርካታ ዘመናዊ መስጂዶች እንዲሰሩ ፍላጎታቸው እንደሆነ ተናግሯል። በሸገር ከተማ አስተዳደር በርካታ መኖሪያ ቤቶችና አብያተ እምነት የሕግ የበላይነትን ለማስከበር የማፍረስ እርምጃ መወሰዱን ከማስታወቅ በቀር

ነዋሪዎችን መልሶ በማቋቋም ረገድም ሆነ ዘላቂ መፍትሄ በመስጠት በኩል በሰብአዊ መብቶች ተቋማት ለሚቀርብበት ቅሬታ እስካሁን ምንም ያለው ነገር የለም። ምትኩ ፍቃዱን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ የፖለቲካ ፓርቲዎች የጋራ ምክር ቤት መግለጫን የተመለከተው ዘገባ ይቀርባል።

በሕጋዊና ሰላማዊ አማራጮች ላይ ያለው ገደብ ዜጎችና የፖለቲካ ፓርቲዎች ሌሎች አማራጮች እንዲጠቀሙ እያደረገ በመሆኑ ችግሩ እንዲቀረፍ የፖለቲካ ፓርቲዎች የጋራ ምክር ቤት ጠይቋል።

ምክር ቤቱ ዛሬ በሰጠው መግለጫ በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶች በሙሉ በውይይቶች ብቻ እንዲፈቱ አሳስበዋል። እጅግ አሳሳቢ ሲል የገለጸው የአፈናና ዜጎችን በኃይል የመሰወር ድርጊት እንዲቆምም ጠይቋል። በኦሮሚያ ክልል ሸገር ከተማ እየተፈጸመ ያለው ቤቶችና ቤተ እምነቶችን የማፍረስ ድርጊትም እንዳሳሰበውና ሕጋዊ ስርዓትን እንዲከተልም አመልክቷል። ኬኔዲ አባተ ዝርዝሩን ይዟል።

የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ግንቦት 24 ቀን 2014 ዓ.ም አስቸኳይ ስብሰባ በማድረግ በተለያዩ የኢትዮጵያ አካባቢዎች ያሉ ግጭቶችና የፖለቲካ አለመረጋጋቶችን፣ በኦሮሚያ ክልል ሸገር ከተማ አስተዳደር እየተፈጸመ ያለውን የቤቶች የቤተ እምነቶችና ሌሎች ግንባታዎች ፈረሳ፣ የኑሮ ውድነት፣ የሙስና መንሰራፋትና ሌሎችንም ልዩ ልዩ ወቅታዊ ሀገራዊ ጉዳዮች በተመለከተ ውይይት ማድረጉን አስታውቋል። ገዢው ብልጽግና ፓርቲን ጨምሮ 61 አገር አቀፍና ክልላዊ ፓርቲዎችን በስ

ሁሉን አቀፉን የገለጸው ምክር ቤቱ ዛሬ ሰኔ ሁለት ቀን 2015 ዓ ም በሰጠው መግለጫ በአጠቃላይ ኢትዮጵያ በዘርፈ ብዙ የጸጥታ፣ የፖለቲካ፣ የኢኮኖሚና ማህበራዊ ችግሮች ውስጥ እንደምትገኝ ገልጾ ባለ 12 ነጥብ የአቋም መግለጫ አውጥቷል። የጋራ ምክር ቤቱ ሰብሳቢ ዶክተር መብራቱ አለሙ ያነበቡት የአቋም መግለጫው ግጭቶችን በሰላም ከመፍታት አንጻር በትግራይ ክልል አንጻራዊ ለውጥ የታየ መሆኑን ጠቅሶ በአማራ ኦሮሚያና ጋምቤላ ክልሎች ያለው የሰላም ሁኔታ ግን እጅግ አሳሳቢ ነው ብሏል።

በመሆኑም በሀገሪቱ ያሉ ግጭቶች ሁሉ በድርድርና በውይይት እንዲፈቱ ጠይቋል። በሀገራችን አስተማማኝና ዘላቂ ሰላም በመሆን ይሆን ዘንድ በትግራይ ክልል የተገኘውን መልካም ተሞክሮ በማስፋት የሰላም መደፍረስ ባለባቸው የተለያዩ የሀገራችን አካባቢዎች ግጭቶችን በድርድርና በውይይት ለመፍታት መንግስትና ሌሎች የሚመለከታቸው አካላት ለሰላም ቅድሚያ ሰጠው እንዲሰሩ የጋራ ምክር ቤቱ ጥሪ ያቀርባል።

ከጦርነት ማግስት የሰሜኑ ጦርነት አጉታላቸው ስንት ጉዳት ከደረሰ በኋላ መጨረሻው መቋጫው ስምምነት ነው። ፕሪቶሪያ ስምምነት ነ አማራ ክልልም፣ ሌሎችም ኦሮሚያም አካባቢዎች ተመሳሳይ አይነት እርምጃዎች መወሰድ አለባቸው።

በህጋዊና ሰላማዊ አማራጮች ላይ ያለው ገደብ ዜጎችና የፖለቲካ ፓርቲዎች መብቶቻቸውን ለማስከበር ሌሎች አማራጮችን እንዲጠቀሙ የሚያስገድድ መሆኑንም አጽንኦት የሰጠው የፖለቲካ ፓርቲዎች የጋራ ምክር ቤት በፖለቲካ ፓርቲዎች ላይ እየተደረገ ነው ያለው ጫና እንዲቆምም ጠይቋል። ህጋዊና ሰላማዊ የፖለቲካ እንቅስቃሴ መገደብ እና የፖለቲካ ምኅዳሩን ማጥበብ በሀገራችን ያለውን የፖለቲካ አለመረጋጋት ይበልጥ ከመባባስ በተጨማሪ ዜጎችና ልዩ ልዩ የፖለቲካ ኃይሎች

መብቶቻቸውን ለማስከበር ሌሎች አማራጮች እንዲያስቡ እና እንዲጠቀሙ ይገፋል። ይህንን በመገንዘብ የተለያየ ደረጃ የሚገኙ የመንግስት አካላት በተቃዋሚ የፖለቲካ ፓርቲዎች ላይ የሚያደርጉትን ህገወጥ ጫና በአስቸኳይ እንዲያቆሙ የጋራ ምክር ቤቱ በአጽንዖት ያሳስባል።

ምንም እንኳን መንግስት የፖለቲካ ምህዳር ውስጥ ለመስፋቱ ቢገልጽም የፖለቲካ ፓርቲዎች የጋራ ምክር ቤት ነገሩ የተገላቢጦሽ መሆኑን እንደሚያምን የምክር ቤቱ ምክትል ሰብሳቢ ዶክተር አብዱልቃድር አደም ተናግረዋል። ከለውጡ ማግስት ጀምሮ የሀገራችን የፖለቲካ ምህዳር አንጻራዊ መሻሻል ታይቶበት ነበረ። በቅርቡ በተደረገው ጉባኤ ላይ ግን ይህ የፖለቲካ ምህዳር አሁን ላይ ችግር እየገጠመው ስለሆነ መሆኑን በደንብ ተነስቷል።

የክልልም የፌዴራል መንግስት አካላት የፖለቲካ ምህዳራችን ወደ ኋላ እንዳይመለስ ጥሪ አቅርበናል።

የምክር ቤቱ የአቋም መግለጫ ከዳሰሳቸው ጉዳዮች መካከል ዜጎችን በኃይል የመሰወር ድርጊት አሳሳቢነትም ይገኛል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም፣ ግንቦት 28 ባወጣው መግለጫ ዜጎችን በኃይል የመሰወር ወንጀል በኢትዮጵያ የተለያዩ አካባቢዎች ከቅርብ ጊዜ ወዲህ እየጨመረ እንደመጣ አመልክቷል። የፖለቲካ ፓርቲዎች የጋራ ምክር ቤት በዛሬ መግለጫው እጅግ አሳሳቢ ያለው ይህ ተግባር እንዲቆም ጠይቋል። በሀገራችን የተለያዩ አካባቢዎች

በዜጎች ላይ እየደረሱ ያሉ አፈናና መሰወር ዜጎች በከፍተኛ ስጋት ውስጥ እንዲወድቁ የሕይወታቸውና ንብረታቸው ዋስትና እንዲያጡ አድርጓል። መንግስት መዋቅሩን በመፈተሽ በዜጎች ላይ ጉዳት በሚያደርሱ ገወጥ አመራሮች እና ሰራተኞች ላይ የማያዳግም እርምጃ እንዲወስድ እየጠየቅን ይህ ሳይሆን ቀርቶ በዜጎች ላይ የሚደርሱ ጉዳቶች መንግስት ኃላፊነቱን የሚወስድ መሆኑን ምክር ቤታችንን ያስታውቃል።

ከጊዜ ወደ ጊዜ እየተባባሰ መጥቷል ያለው የመሰረታዊ ሸቀጦች የዋጋ ንረት ዜጎችን ለከፋ ጉዳት መዳረጉንም ያብራራው የአቋም መግለጫው ለዚህም ዋና ምክንያት አድርጎ ያስቀመጣቸው የፖሊሲ ችግርና ሙስና አስቸኳይ እልባት እንዲሰጣቸው አሳስበዋል። የሀገራችን ተጨባጭ ሁኔታ ያላገናዘቡት የመንግስት የገንዘብና የፊዚካል ፖሊሲዎች፣ የመንግስት ተቋማት ምልሹ አሰራርና መረን የለቀቀ ሙስና የችግሩ ዋና ምክንያቶች መሆናቸውን እናምናለን።

በመሆኑ መንግስት ከድሃው ማህበረሰብ ከሚሰበሰብ ግብር እየተከፈላቸው በመንግስት ተቋማት ውስጥ የሚሰሩ ስልጣናቸውን ተጠቅመው በሙስናና ብልሹ አሰራር ህዝቡን በኑሮ ውድነት እንዲሰቃድ የሚያደርጉ አካላትን በመለየት ተገቢውን እርምጃ እንዲወስድ የጋራ ምክር ቤቱ በአጽንኦት ይገልጻል።

የገንዘብ ሚኒስትሩ አቶ አህመድ ሺዴ የ2016 ዓመት ረቂቅ በጀትን ትናንት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት በጀቱ የዋጋ ንረትን መቀነስ በሚያስችል መንገድ መዘጋጀቱን እንዲሁም መንግስት ችግሩን ለመቆጣጠር በገበያ ላይ ያለውን ገንዘብ መሰብሰብን ጨምሮ መሰል እርምጃዎችን እንደሚወስድ ማብራራታቸው ይታወሳል። ሌላው በዛሬው የፖለቲካ ፓርቲዎች የጋራ ምክር ቤት መግለጫ አሳሳቢ ተብሎ የተነሳው ጉዳይ በሸገር ከተማ ያለው የቤቶችና የእምነት ተቋማት ፈረሳ ሲሆን ድርጊቱ በ

አስቸኳይ ቆሞ ህጋዊ መንገድን እንዲከተል አሳስቧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትናንት በሰጠው መግለጫ ከኦሮሚያ ክልል ፕሬዝደንት ሽመልስ አብዲሳ ጋር በተደረገ ውይይት ከመስጂዶች ፈረሳ ጋር በተያያዘ ያለውን ችግር በሰላም ለመፍታት ስምምነት መደረሱን ገልጿል። የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አባል አቶ ፈይሰል አብዱላ አዚዝ የእምነት ተቋማት የሚመለከተው አካል እየተነጋገረ ነው

ይህ ህዝብ ደግሞ የእምነት ተቋሙ የሰራው ህዝብ የት ደር ፕራዮሪቲ የሚሰጠው ለሱ ነው ስለዚህ ይህ ነገሮች ቦታ እስኪተካላቸው ድረስ ሰላማዊ ትግል ማድረጋችን እንቀጥላለን እናነጋግራለን የሚቀጥል ፌዴራል መንግስትም የክልሉ መንግስት ማነጋገራችን እንደ ጋራ ምክር ቤት ስራ አስፈጻሚነታችን ለወደፊት የምናደርገውና የያዝነው እቅድ ነው ይህ ጉዳይ እኛ በቀላሉ የምናየው አይደለም ያ ህዝብ ህዝባችን ነው የትም አገር የለውም አንድ ሀገር ነው ያለችን

ያ ህዝብ ደግሞ ለፍቶ በወዛደርነት አረብ ሀገር የተለያዩ እየለፋ ያመጣው ብር ነው ያለፋው ቤት ነው። ቤቱን፣ ልጆቹን፣ ህይወቱንም ከፍሏል። ይህ የኦሮሚያ ክልል ሲሬስ እስከ ማናገር ደርሰን ወደ መፍትሄ እንዲያመጣ ለራሱ የሚረዳው ይሄ ነው። የጋራ ምክር ቤቱ ለአገሪቱ ውስብስብ ችግሮች መፍትሄ ያመጣል ያለው ሁሉን አቀፍ ብሔራዊ ውይይት ግልጽና አሳታፊ በሆነ መንገድ እንዲካሄድም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ የያዝንላችሁ ዝግጅቶች እነዚህ ነበሩ። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳቸው ያመሸሁት ሀብታሙ ስዩም ነኝ። በቴክኒክ ቁጥጥሩና ቅንብሩ ደግሞ ብርሃን ኃይሉ አብራናለች። ዋና አዘጋጃችን ጽዮን ግርማ ናት። ቅዳሜና እሁድም ሌሎች የመዝናኛና ትኩስ አብይ ጉዳዮች የሚካተቱበት መሰናዶዎች መደመጣቸውን ይቀጥላሉ። መልካም የሳምንት ማገባደጅ ይሆንላችሁ። በድጋሚ መልካም ምሽት።

thank